ዶክተር ጌታቸው በጋሻ በሃርፐር ኮሌጅ የምጣኔ ሀብት ፕሮፌሰር እና የቪዥን ኢትዮጵያ ፕሬዚደንት፣ ዶክተር ሰናይት ሰናይ በሚኒሶታ ዩኒቨርሲቲ በባዮሴኪሪቲ ረዳት ፕሮፌሰር ና ተመራማሪ። በቅርቡ ጃንዋሪ ዘጠኝ ቪዥን ኢትዮጵያ ባካሄደው ኮንፈረንስ ላይ ዋነኛ መናገሪያ አጀንዳዎቹ ያደረጋቸው ሁነኛ አራት ነጥቦች ገመንግስታዊ ማሻሻል፣ የጎሳ ፌዴራሊዝም፣ የድንበር ውዝግብ እና ወደ ዲሞክራሲ ሽግግር ናቸው። ፕሮፌሰር ጌታቸው ኢትዮጵያን አስመልክቶ በእነዚህ አበይት ጉዳዮች ላይ ትኩረት እንዲደረግበት ያሻችሁት ለምንድን ነው? በመጀመሪያ እጅግ እናመሰግናለን አቶ ካሳሁን። ለምን እነዚህ አራት ርዕሶች ላይ ትኩረት እንዲደረግ ፈለጋችሁ ለሚለው፣ በዋናነት የቪዥን ኢትዮጵያ ቦርድ ኦፍ ዲሬክተርስ ተሰብስበን የሀገራችንን ሁኔታ ስንመለከት በጣም በጣም እጅግ የተለወጠ ሁኔታ መሆኑን መኖሩን ተገነዘብን። ይህም ማለት ላለፉት ሀያ ሰባት አመታት በቀጥታ በአጠቃላይ ደግሞ ላለፉት ሰላሳ አመት በቀጥታና በተዘዋዋሪ የህዋት መንግስት እና ወታደራዊ ተቋም ኢትዮጵያን ይገዛ ብዙ ጭቆናዎችን ፍዳዎችን በኢትዮጵያ ህዝብ ላይ ሲያካሄድ የቆየበት በተለይ ደግሞ ከቅርብ ጊዜ ጀምሮ በተለየ የዘር የማንነት ትኩረት እያደረገ በዛ መሰረት አማራን ከዛ በእምነት ላይ ኦርቶዶክስ ሃይማኖትን በመለየት በዛ የሚከተሉ የኢትዮጵያ ህዝቦች ላይ ጉዳት ሲፈጸሙ ስለነበሩ እነኚህ አጠቃላይ ችግሮች መንስኤዎቻቸው ምንድን ናቸው? ሌዎቻቸው ምን ሊሆኑ ይችላሉ። ለነኚህ ችግሮች ደግሞ በዋናነት አድራጊው እንግዲህ የህወሓት የፖለቲካ ሀይል ስለነበረ አሁን እሱ ደግሞ በታላቅ የኢትዮጵያ የመከላከያ ሀይል እና በአማራ ልዩ ሀይል ሚሊሻ ተወግዷል። አሁን እንደ ስርዓት እንደ ፖለቲካ ሀይልና ወታደራዊ ሀይል አገሪቱም ስለማይገዛ እነኚህ ችግሮች ግን አሁንም ስላሉ እንዴት ሊፈቱ ይችላሉ? እሱ ከተነሳ በኋላ ደግሞ ያለው መንግስት እንዴት አድርጎ ይሄን እንደ እድል ተጠቅሞ ችግሮቻችን ሊያስወግድልን ይችላል እና ለዚህ የኢትዮጵያ ምሁራን ምን አስተዋጽኦ ሊያበረክቱ ይችላሉ? ምን አይነት ቀና አስተሳሰቦች እንዲመጡ ሊረዱ ይችላሉ? በማለት በሙያው፣ በትምህርቱ፣ በእውቀቱ እና በተመክሯቸው ካሁን ቀደም እስቲ ለማን ይሄንን የበለጠ ሊረዱ ይችላሉ በሚል እንግዲህ መግቢል ሶስት ተከበሩ ሰዎችን አቶ ተካልን ገዳሙን፣ ፕሮፌሰር አሰፋ ምዕረቱን፣ ፕሮፌሰር አለማንተ ደረስላቱን ብናቀርባቸው ጥሩ ይሆናል በዚህ በህጅ ጃንዋሪ ዘጠኝ ስብሰባ ላይ ብለን የሚቀጥል አንድ ሳምንት ደግሞ አነሱ ወደ ኋላ ላይ እገልጸዋለሁ። ለዚህ ነው እንግዲህ በዋናነት የተለወጠ ሁኔታ አለ ይህን የተለወጠ ሁኔታ የኢትዮጵያ መንግስትና የፖለቲካ ኃይሎች ሁኔታ አድርገው በበጎ አገሪቱን እና ህዝቡን ለማረጋጋት ሰላምን ለማምጣት እንደሚችሉ ለመምከር የተዘጋጀ ጉባኤ ነው። በአጠቃላይ ይሄ ነው። ዶክተር ሰናይት በኮንፈረንሱ ላይ ከተሳተፉት አንዱ እርስዎ ኖት እና በዚህ ወቅት የተወያዮች አስተዋጽኦ ምን ነበር? ህገ መንግስት ማሻሻልን አስመልክቶ በቅድሚያ ከዛም የጎሳ ፌዴራሊዝም አራቱን ዋነኛ አጀንዳዎቹን አስመልክቶ ምን የተነሱ አንኳር ሀሳቦች ነበሩ በለቱ በጣም አመሰግናለሁ ተከሳሁን በዚህ አጋጣሚ መጀመሪያ ስለጋበዝከን ይሄ በጣም ጠቃሚ መወያያ ነጥብ ወደ ሕዝብ እንዲደርስ ስለተባበክ በጣም አመሰግናለሁ። ለባልደረቦችን እንደዚህ ምላንተ ከዛ በተረፈ በዚሁ ትንሽ ሰፋ አድርጎ ለመናገር ካልሆነ ፕሮፌሰር ጌታቸው በደንብ አድርጎ አስቀምጠውታል። አስቸኳይነቱ ከሌላ ጊዜ የቪዥን ኮንፈረንሶች ከመደበኛ በወጣ ሁኔታ በአስቸኳይ እንዲደረግ የታሰበው አሁን እንደምናየው ይህንን ተሳሳይ ህገ መንግስት ህገ መንግስትንም ተከትሎ ደግሞ በጣም አሰቃቂ በሆነ ሁኔታ እስከ መጨፋጨፍ ለደረሰን የሚችል የዚህ አይነት የአስተዳደር ወሰን በዘር ላይ የተመሰረተ ካምጡት ኃይሉ ክርት አንዱ እንግዲህ ሕወሓት እንደነበረ እናቃለን። የትጥቅ ትግሉን ሰንፎ ወደ አዲስ አበባ በገባበት ጊዜ ከሌሎች ጋር በፈጠረው ኢህአዴግ የሚባለውን ፍሮንት በመጠቀም እንግዲህ ለሀያ ሰባት አመት ስራ ላይ እንዲውልና በዚያ ደግሞ የመከፋፈልም ነገር ከጊዜ ወደ ጊዜ እየባሰ መጀመሪያ ላይ ያልታ ታወቁ ሰው በደምብ እንደምናውቀው ክልሎቹ እራሳቸው በቁጥር ነበር የሚጠሩት እና በጊዜ የገባ ነገር ነው። እና ኦሎሶሰደኛ በማዕከላዊ ሁኔታ አንድ ክፍል ቆጣጠረ የነበረው ህዋት በለውጡ በመጣ ጊዜ ወደ መቀሌ በሚሄዱበት ጊዜ ያ እንግዲህ በብዙ ዓመት ውስጥ ሲተላለፈ የነበረው ችግር እዚህ ሊያደርስ እና በፊት ለፊት የመጨራረስ ደረጃ እስክንደርስ እያየ ነው ነው እና ህወሀትም ሰው ጌታቸው እንዳለው አሁን በተደረገው ዘመቻ ቢሸነፍም ወይም ከትግሉ ኃይል ላይ ዞር ቢልም ግን የዛ በመከፋፈሉ በመጣው በፌደራል ሕገ መንግሥት ብቻ ሳይሆን በየክልሎቹ በተቀመጠ ከዚህ ከፌደራሉ ቄባ የባሰ ተከፋፋይና አስጨናቂ በሆነ ሁኔታ ሰዎችን በማንነት እንዲያልቁ የሚያስደርገው ሀይል ሙሉ በሙሉ አስተሳሰቡም እንደገና ሁሉም ደግሞ ቡድኖች በዛ የሚያምኑም ጨርሰው አልተወገዱም። በዛ ምክንያት ችግሩ ቀጥሏል። በዛ ላይ የተለየ አንድ ተጨማሪ ነገር ምን አለ? መከፋፈሉ እንዳለ ሆኖ በማዕከላዊ የተያያዘ ሁሉም ነገር እኩል ይሄ ሎው ኤንድ ኦርደሩ ማለት ነው። በአንድ ጊዜ በአፋጣኝ ሁኔታ የሚፈጠርበት ሁኔታም የለም እና የተቀላቀለ ነገር ስላለ በአስቸኳይ ህዝብ ወደ አንድ መጥቶ ከዚህ ባንክ መጠፋፋት ላይ እንዳንደርስ ድግሩ መጀመር ስላለበት ነው። እንግዲህ ቪዥን ይሄንን ሮል ወስዶ ይህን ኮንፈረንስ ያዘጋጀው። በዛም ውስጥ እንደው ባጭሩ በደንብ ሰብሰብ አድርጎ ጠቅላላ ለመናገር ያህል እንዴት እንደተካሄደ አሁን ያልኩትን ለምን ተዘጋጀበት ምክንያት ምን እንደሆነ ፕሮፌሰር ጌታቸው በጋሻው በደንብ አድርጎ በመመግለጽ ነው የጀመሩት። ያንን ካረጉ በኋላ በጊዜው አዋያችን የነበሩት የቪዥን ቦርድ አባል እና የዚህ ኮንፈረንስ ደግሞ አዋያ የነበሩት ፕሮፌሰር ደምሴ አለማየው በጣም ባጭሩ ይሄ አሁን ከአስቸኳይነቱ አንጻር ብቻ ሳይሆን ደግሞ ይሄ አሁን ያለን ስርዓት የሚያደርስብን ችግሮች ምን እንደሆኑ እውነት ለመናገር በጣም ቀልበጭ ባለ ሁኔታ ያስቀመጡት፣ አንደኛ የግል መብትን የገደበ ነው። ሁለተኛ አሰራሩ ራሱ ቅሩ ራሱ ሁሉ ጊዜ የወሰን ግጭት እንዲኖር ተደርጎ ነው። ምክንያቱም በአንዱ ወረዳ ወይ በአንዱ ቀበሌ ጀምሮ ስራም በምንም ምክንያት የአንዱ ማንነት ቁጥር በበዛ ቁጥር ወደዛኛው ሊሂድ ማለቱ የማይቀር ነገር ነው። በቃ አወቃቀሩ ሊኩዊድ ወይም ደግሞ ይሄ ስቴቢሊቲ እንዳይኖሩ ቋሚ እንዳይሆን ተደርጎ ነው። ለምን በዘር ላይ ከተመሰረተ ድረስ የሰው ባህሪ ደግሞ ከጊዜ ጊዜ ከቦታ ቦታ ሁሉ ጊዜ እንደየ ሁኔታው በተፈጥሮ ችግርም ይሆናል በሰው ችግር የሰው ወደዛ ወደዚህ እናመላለፍ አለን ያህ በኖረ ቁጥር ሁሉ ማንነት ባላንሱ ስለሚቀያየር ሁሉ ጊዜ ወደዛ ሊሆን ወደዚህ ሊሆን እንዲሆን ተደርጎ የተሰራ ነው። ስለዚህ አስረግጠው የነገሩን ነገር ቢነው የወሰን ግጭት ሁሉ ጊዜ እንደሚኖር ነው በዚህ አሰራር ወደፊት መልማትም መሰልጠንም አይኖርም። ያለማነው ነገር እየተቃጠለው ነው የሚቀጥለው ማለት ነው። ከዛም አልፎ መገነጣጠል የማይታሰብበት ደረጃ ሲደርስ እንግዲህ እንለያይ የሚለው ይመጣል። ያ ደግሞ ሲሆን ከውስጥ ያለው ፍቅር ይበልጥ የእኛን የመገነጣጠል የሚደግፈንን ሳይድ ለመደገፍ ስለምንሄድ፣ አንድም ሰው ባንዳ ሆኖ አልተፈጠረም። የውስጥ ፍላጎቱ በሚያልበት ጊዜ ግን ለውጭ ጠላት ክፍት መሆንን ያመጣል። ለወንድምህ ያለህ አስተሳሰብ ብቅ እያለ በመጣ ቁጥር የሚጥቀመኝ እንጂ በሚል ከውጭ ጠላት ጋይነት ስርዓት ፍላጎት ይኖራል፣ እና እነዚህ ሁሉ በጣም ነገቲቭና በቀላሉ ልንለያቸው ማንችላቸው የስርዓቱ ያመጣብን ጉዳቶች ናቸው ማለት ነው። እንደዚህ በማለት ነበረ ፕሮፌሰር ደምስ ያለማ ያስቀመጠው። ከዚያ የሚቀጥለው ደግሞ እንግዳችን የተከበሩ አቶ ተካልኝ ገዳሙ በጣም ቅልብጭ ባለ ሁኔታ ያለፍንበትን መንገድ በተለይ ፎከስ ያደረጉት ለውጡ ከመጣ ወዲ ያለው መጀመሪያ ላይ የኢትዮጵያ ህዝብ መሪው ማ ይሁን ከየት ሃይማኖት ይሁን ሳያይ በሙሉ ልብ ነበረ ዶክተር አብይ የደገፋቸው። ያም አልፎ በሚባለው ነገር ሳይሆን መሪ ለሚሆነው ነገር ስለሆነ ጠንፈጠን የሰውን ህይወት አፌክት የሚያደርገው እንደምናየው በጌዲዮ ትልቅ መፈናቀል ተደረገ። ጉባዩ ላይ እንደዛ ዋና ከተማ ጥሩ በሆነ ሁኔታ በጣም አሰቃቂ ግድያ ተደረገ። አላቆመም። ቀጠለ። ከለገጣፎ ሰዎች ዜጎች እየተለዩ መፈናቀል ጀመሩ። በጊዜው በነበረው ህጋዊ አሰራር ገብቶ የወሰዱትን ቤት ተካዱ። ያም ደግሞ ለፓርክ ተፈልጎ ነው ተብለው ነው እየተፈናቀሉ ያም አላቆመም። እንግዲህ በኦሮሞ የተለያዩ ከተማዎች ውስጥ ከፍተኛው እልቂት ተካሄደ። የብዛቱ ሳይሆን የአሟሟታቸው ራሱ በጣም ራስን መኖር በሚያስጠላ ሁኔታ ነው ያሁሉ የሆነው። እዛ ላይ አላቆመም። በጉራ ፈርዳ፣ በኮንሶ ረጉማይዴ፣ አሁን ደግሞ እዚህ እንደምናየው በቤኒሻንጉል ድግግሞሹም ኤክስትሪም እየሆነ ሄደ እንደገና አገዳደሉም፣ አጠባበሩም ሁሉም ነገር ከሰውነት በወጣ መልኩ አገሪቷን በጣም አጠለሻት እና ይሄ በሆነበት መንገድ እሳቸው ያስቀመጡት ሁለት ነገር ነው። አንደኛ መስቀለኛ መንገድ ላይ እንደሆነን ነው፣ ወይ አስተካክለን እንቀጥላለን፣ ካልሆነ ግን በዚህ ሁኔታ መቀጠል በጣም ከባድ እንደሚሆን እና ለሀገሪቷ አስከፊ ነገር ውስጥ ለኢትዮጵያም ለሕዝባችን የሚገጥመን ነው እና በጣም ኢምፖርታንትና አስፈላጊ ቦታ ላይ እንደሆንን በዚህ ሰዓት በጣም ማሰብ እንዳለብን ነገር ነው ያስረዱት። ሌላ ሁለት በጣም ጠቃሚ ነገር ያነሱት ይህ ጊዜ የሚስጠው መባል እንደሌለበት ለመንግስት እንደውም ለመንግስት የሚያስብ የተሻለ ነገር እንዲሆን የሚፈልግ ሰው ፖዚቲቭ ክሪቲሲዝም የሚባለውን ክሪቲክ እየሰጡ እያ ዘሙ መሄድ ነው እንጂ ይሄ ጭፍን የሆነ ድጋፍ ከየትኛውም ሳይድ ማለት ነው፣ በተለይ ከደጋፊም ሆነ ከውጭ በኩል ኢን ዘ ኤንድ መንግስትን የተነሳተ መንገድ ላይ ከውስጥ ያሉትንም ወደ መጥፎ የሚወስዳቸውን ኤለመንቶች ይደግፋል እንጂ የተሻለ ድጋፍ አይሰጥም እና ያንን ነው አንድ ማሳሰቢያ የሰጡት። ሁለተኛውን ኢምፖርታንት የሰጡት ማሳሰቢያ ይሄ ከውጭ ሆናችሁ አያገባችሁም፣ ብዙ የምታውቁት ነገር የለም በሚል በውጭ የሚኖረውን ህብረተሰብ ኢትዮጵያዊኒም ብሎ ለገኑ ለህዝቡ የሚረዳውን ህብረተሰብ የመለየት ስራ እንዳይሰራ ሁሉም የአካቢ እንዳይኖር ማለት ነው አያገባኝም ብሎ መተው እንደሌለበት ያገር ጉዳይ ነው እና በዚህ ሰዓት አብረ መመጣት እንዳለበት እንደው አፕቱዴት ኢንፎርሜሽን ከሌለ እንኳን ያንን እየተለዋወጡ አንድ ላይ አንድ ልብ ሆኖ የሀገርን ሁኔታ ማስተካከል እንዳለበት ተናግረዋል። ሌሎቹ በጣም ተደጋጋሚ ተመሳሳይ ነገር ስላለ በጣም አሳጥሬ እንዳለ በዛው እጨምርልሃለሁ። የፕሮፌሰር አሰፋ መረቱ በጣም አጠር ባለ ሁኔታ ግን ሰፊውን ኮንሰፕት ያ ማለት የአስተዳደር አወቃቀሩ መሬት ላይ በምን መልክ ነው የመጣው የሚለውን ካርታ በተደገፈ ሁኔታ አሳይተውናል፣ በጣም በሚደንቅ ሁኔታ። ሌላው የዚህ የወንዝና የሌላ መልክዓ ምድራዊ አቀማመጦችን አንድ ላይ በሚያሳይ መልክ ሲያሳዩት በንጉሱ በፊትም እንደዚህ በተፈጥሮ እንደ አገር ስትተዳደር ኢትዮጵያ ያለው የአስተዳደሩ ወሰኖች እንዴት የተፈጥሯዊ ኤሌመንቶችን ፊቸሮችን ወይም እንደ ወንዝ እንደሌላ ገደል ምናምን ተከትለው እንደተሰሩ፣ ያ በመሆኑ ደግሞ ራሱን የቻለ የአስተዳደራዊ አቀማመጡ አንድን መስተጋብር አንድ ላይ ከልሎ የሚያስፈልገውን በውስጡ የያዘ እንደሆነ ከቆላም ከደጋም። እና አሁን ግን እነዚህ በዘር ለመከፋፈል ሲደረግ ያላግበር በጣም ትልቅ የተደረጉ ክልሎች አሉ። ያ ማለት አንደኛ የሕዝቡ ከሴንትራል የራሳቸው የክልል አድሚኒስትሬሽን እንደራቁ ነው የሚያሳየው። ሁለተኛ ከተማውንም ትልልቅ ሪሶርሶችንም ጠቅልሎ ወደ አንድ የመውሰድ ጉዳይ አለ እና ይሄ በራሱ አሰራሩ ራሱ ኢኒኳሊቲ እንዲደረግ ተደርጎ ነው የተሰራው። ምክንያቱም ኢትዮጵያ የሰማንያ አራት ማንነቶች ያለባት አገር ነች፣ ግን ዘጠኝ ቦታ በግብድፉ ከፋፍሎ እንደየፍጥርጥሩ ይሁን እንደማለት ነው። የበለጠ እንደውም አሀዳዊነት እንዲጠናከር በየቦታ የተደረገው በዚህ አሰራር መሆኑን የሚያሳይ ሌላ በጣም ትልቁ እዚህ ላይ ጠቃሚ ነው ብዬ የያዝኩት ነገር ምንድን ነው ኢቨን ከየቦታው ያለውን ተጠራርሰን እንኳን አሁን በተያዘልን እቅድ እንግዲህ እያንዳንዱ ክልል የራሱን ብቻ እንዲመስል ተደርጎ ነው። በቤኒሻንጉል እንደተጠቀሰው አር ከአርባ ፐርሰንት በላይ አማራና ያገው ደም ከዛ በላይ ሁሉ ነዋሪ እንዳለ ነው ምንም አይነት ፖለቲካል ሪፕሬዘንቴሽን እንደሌለው ያንን አካል እንኳን ቶታሊ ኢትኒክሊ ክሊንስ ቢደረግ አሰቃቂ ነው። ስናስበው እንግዲህ በሚሊዮን የሚቆጠሩ ሰዎች እንዲቀፉ ነው የተፈረደባቸው። እዛ ላይ እንኳን አያበቃም። ምክንያቱም ስቴት ያለው የቦታ አቀማመጥ ሁሉንም እኩል ሪፕሬዘንት የሚያደርግ ባለመሆኑ ኢቨን ውዝን ክልሎች ራሱ ገና የተያያዘ ራሱን የማይችል የማይጠፋ እሳት ይዘው ነው የሚሄደው ማለት ነው። ይህም እንግዲህ በጊዜው ህዝቡ በደንብ እንዲረዳው አስችለዋል። ሌላ የመጨረሻው እንግዳችን ፕሮፌሰር አልሞንተ ገብረስላሴ በጣም ያለው ስርዓት ምን ያህል የግለሰብ መብትን እንደሚጨፈልግ እራሱ ኮንስቲቱሽን ሲባል የተሰራው ግለሰብ መብትን እንደገና እንደ ራሱን የቻለ የስምምነት ሰነድ እንደሆነ አሁን ያሉት የእኛ መንግስቶች ግን ልክ እንደ ፓወር ማፕ ወይም ደግሞ የመግዣ ዶክመንት አጋው እንደሚጠቀሙበት ያ የህዝብን ፍላጎት ማንፀባርቅ በቡድን መብት ተጨቁን የያዘ እንዳለ አንድም ዜጋ አይዲ ካርዱ ላይ ማንነቱን ሌብል አድርጎ እንዲዞር እንደገና ለጥቃት እራሱን እንደሚያጋልጥ አድርገው በደንብ አድርገው ነገር አውነት በአጠቃላይ ወዴት ነው የሚሄደው ለሚለው ከሰጡት በጣም በጣም ትርጉም ከሰጠኝ እስከዛሬ ብዙ ቦታ የማልሰማው ሶሉሽን ሁሉ ነገር ከፖለቲካ ፓርቲ እንዲመጣ ነው የምንጠብቀው። አንድ ያሉት ነገር ምንድን ነው? ሲቪክ ሶሳይቲዎች በጣም ተጠናክረው መሄድ እንዳለባቸው። ምክንያቱም የዚህ የኮንስቲቱሽን የመቀየር ሁኔታ የፖለቲካ አይዲዮሎጂ ሁኔታ አይደለም። በመታወቂያ ማነታችን ይዘን እንድንሄድ የሚያስገድደን ስርዓት ከፖለቲካ አይዲዮሎጂ ጋር ሳይሆን ከመኖርና ካለመኖር ጋር የተያዘ ስለሆነ ህብረተሰቡ በሲቪክ አሶሲሽን በተለያየ መንገድ ተደራጅቶ ኃይልን ራሱ ህዝቡ መውሰድ እንዳለበት በጣም ያልፈልግም ማለት ያለበት የግድ በፖለቲካ ድርጅቶች ማውጥፊትነት ብቻ ሳይሆን በራሱም በተለያየ በድሮችም ይሆን በተለያየ የሲቪክ አሶሲሽኖች ይሄ ነገር በጣም የሚለውን ምክክር መጀመር እንዳለበት ስተዋል በአጠቃላይ በዚህ ነው ያጠነጠነው። በዚህ ውስጥ ነው እንግዲህ የወሰን ጥል ሁልጊዜ እንደማያቆም ሁሉም ማንወጣበት አረንቋ እንደሆነ የተደረገው ስርዓት እያንዳንዱ ማንነት ማጥፋት የተፈለገው እየጠፋ ቢሄድ እንኳን የሚቀጥለው የሚቀጥለው ላይ እንደሚነሳ ምክንያቱም ሪሶርሱ በደንብ ስላልተከፋፈለ እና ደግሞ በአጠቃላይ የተከበሩ አቶ ተካልን ገዳሙ ደግሞ ያነሱት ይሄ አሁን ያለንበት በጣም አስቸጋሪና መስቀለኛ መንገድ ላይ እንደሆነ እና ሁሉም በመንግስትም ከመንግስት ውጭ የሚያሉ በአጠቃላይ ቆም ብለው ሶሉሽን ቻርት ማድረግ ያለባቸው ሰዓት እንደሆነ ነው። ዶክተር ሰናይት ደረጀ ሰናይ በሚኒሶታ ዩኒቨርሲቲ በባዮሴኩሪቲ ረዳት ፕሮፌሰር፣ ስለ ቃለምልልሱ እናመሰግናለን። ለተሰጠ እኛም በጣም እናመሰግናለን።